ጉዳይ አዲስ አበባ ከተማ ውስጥ ነው። የመጀመሪያ ደረጃ ትምህርቴንም ሁለተኛ ደረጃ ትምህርቴንም ያጠናቀቅኩት እዛው ነው። መጨረሻም በቀዳማ ሻፌር ዩኒቨርሲቲ ገብቼ የመጀመሪያ ዲግሪን ወጥቻለሁ። ወደ ስራ አለም ከገባው በኋላ በቀጥታ የአገር ደህንነት ጥበቃ ሚኒስቴር ተብሎ የሚጠራው መስሪያ ቤት ውስጥ ነው የገባሁት ከዩኒቨርሲቲ ከጨረስኩ በኋላ ምን ያጠኑ? ዩኒቨርሲቲ ፖለቲካል ሳይንስ ነበር። እንደው ለስራው ምን ያህል ረዳ ለማለት ነው። ይገናኛለች። ወደዛ ከሄድኩ በኋላ ያው የገባሁበት ሙያ አዲስ ስለነበረ ተከታታይ ስልጠናዎችን በሀገር ውስጥም በውጭ ሀገርም ወስጃለሁ። የተመደብኩበትም ብዙ ጊዜ ስራዬን የሚያጠፋሁት በደህንነቱ የጥናት ምርምርና ማዕከል ውስጥ በጥናት ኤክስፐርትነት ነው የሰራሁት። ከጀማሪ ኤክስፐርትነት እስከ ሲኒየር ኤክስፐርትነት ድረስ ሰርቻለሁ። በኋላም የመረጃ ማመዛዘኛና ማከፋፈያ መምሪያን በመምሪያ ኃላፊነት ደረጃ ቋቁሜ ሰርቻለሁ። በመጨረሻም ላይ የሚኒስትሩ ስትራቴጂክ ኢንቴሊጀንስ ጉዳዮች የቀርብ ረዳትና የአገልፍ ጉዳይ ሚኒስትር ጽህፈት ቤት ኃላፊ ሆኜ አገልግያለሁ። የስራው ድል በፈጠረልኝ አመቺ ሁኔታ ከተለያዩ የጎረቤት ሀገሮች ጋር ከተለያዩ የዓለም ክፍል ጋራ በሚያገናኙ ዲፕሎማቲክ ስራዎችም ላይ እንደዚሁ በመካፈል ሰርቻለሁ። የኢትዮጵያን ችግር በሰላም ለመፍታት በተደረገውም ጥናት ውስጥ በስውር የዲፕሎማሲ ኮንታክትም ሆነ በኦፊሻል ደረጃ የኢትዮጵያ ዴሊጌሽን አባል በመሆን ሰርቻለሁ እና ስራዎቼ መብዛቴ የሚመስሉ ነበር። ወዴት ወዴት ሄዱ ወደው በዚህ ተግባር በብዙ ቦታ ይዛሉ። አፍሪካ ውስጥም አውሮፓም ወደ አሜሪካም እስከ ካርተር ሳይንተር አትላንታ በሚደረገው ግንኙነት ላይ ሁሉ አባል ተገኝ ይቻሉ። ከኢትዮጵያ መቼ እና ለምን ወጡ? ከኢትዮጵያ የወጣሁት አሁን ያለው መንግስት ስልጣን ከመያዙ አንድ፣ ሁለት፣ ሶስት ወር በፊት ነው። ከጠቅላይ ሚኒስትር አብይ አስተዳደር በፊት የነበረውን ወይም በኢህአደግ ማለት ሆኖ ኢህአደግ ስልጣን ከመያዙ ሁለት አሁን ያለው ሲሉ አሁን እንግዲህ ዶክተር አብይ የሚመሩት አስተዳደር ነው በኢትዮጵያ የሚታወቀው ብዬ ነው። እሺ የዶክተር አብይን ያው የኢህአዴግ ኤክስፔርቲን አድርጌ ስለማል። እሺ በስራ ምክንያት ነው የመጣሁት፣ ወደ ካናዳ አሳይል በሚ የመጣሁት፣ ኢትዮጵያ ኤምባሲ ውስጥ በዛ ውስጥ እያለሁ ያው የመንግስት ለውጥ ስለመጣ እንግዲህ እስካሁን በስደት እዚሁ ቆይ ቀርቻለሁ። መልካም የሙያ ልምዶ በተለይም ደግሞ ጥናትና ምርምር ስራዎች የሰሩባቸው የደህንነት ጉዳዮች ብዙ ሊያወያዩ የሚችሉ ናቸው። እርስዎ በሰሩበት የወታደራዊ መንግስት ስርዓት ውስጥ የነበረውን በመመልከት ብንጀምር፣ የደህንነት ስራ እንግዲህ መረጃ መሰብሰብን የስለላ የምንለውን በተራ አነጋገር ይመለከታልምና ለአገሪ ሲሆንና ለስርዓቱ ደህንነት ሲደረግ የተለያዩ አይነት ገጽታዎች እንደሚኖሩት መገመት ይቻላል። እስኪ ፈታፈታ አድርገው እርሱን በሚያስረዱበት እንደርደር። አንድ ነገር መቼም ግልጽ መሆን ያለበት የደህንነት ስራ በየትኛውም ስርዓት ውስጥ ቢሆን በየትኛውም ሀገር ውስጥ ቢሆን፣ አለ ደህንነት ምንም አይነት አመራር መስጠት የሚቻልበት ሁኔታ የለም። ሁሉም ነገር የሚወሰነው በመረጃ ላይ ነው። መረጃ ደግሞ ሁለት ገጽታ ነው ያለው። አንዱ ገጽታ ጠላት ስለ አንተ ለማወቅ የሚፈልጋቸውን ነገሮች ሁሉ የምትሰውርበት ጠላት ስለ አንተ አንዳችን ነገር እንዳያገኝ የምትከላከልበት አንዱ ዘርፍ ነው። ሁለተኛው ዘርፍ ደግሞ አንተ ስለ ጠላትህ አስቀድሞ ስለሚያደርገው ዝግጅት፣ በአንተ ላይ ስላለው የታርጌት አመራረጥ፣ ሊወስድ ስለሚገባው እርምጃዎች ሁሉ ማወቅ የምትችልበትን ደግሞ ሁኔታ ፈጥረህ ጠላትህ አስቀድሞ እርምጃ ከመውሰዱ በፊት የጠላትህን ዓላማ የምታኮላሽበት ዘርፍ ነው። እነዚህ ሁለቶቹ ፒላሮች ናቸው ለአንድ የኢንቴልጀንስ ተቋም እጅግ በጣም ወሳኝ የሆኑት። በዚህ ረገድ በአንድ አስፔክቱ በውስጥ ያለውን የሀገርህን ሁኔታ ተጠቅመው ሊያጠቁህ የሚፈልጉትን የጠላት ኃይሎች አስቀድመ ተረድተህ ያንን ሁኔታ እድሉ እንዳይኖራቸው የመከላከል ተግባር ትፈጽማለህ። በሌላ በኩል ደግሞ ጠላትን ፓራላይዝ ለማድረግና ያቀደውና የሚመኘው ነገር ተፈጻሚ እንዳይሆን እዛው ባለበት ሁኔታ ላይ አቦርት የምታደርግበት እንትን ነው፣ ታሹ ማክሸፍ ማለት ነው። ማክሸፍ ማለት ነው። ኢንተርናሊ የሚሰራው የዴካውንተር ኢንተሊጀንሱ ብራንች የውስጡን ሁኔታ የሚመለከተው ነው። በውጭ ደግሞ የፖዚቲቭ ኢንተሊጀንስ የምትለው በተለያየ ሽፋን ካቨር ወደ ጥራት ሀገሮች ሄዶ በጠላት ማዕከል በመቀመጥ ይሄን ያልኩትን ተግባር የሚፈጽምበት ሁኔታ ነው እና እነዚህ ሁለቶቹ ነገሮች በየትኛውም ስርዓት በየትኛውም ሀገር ላይ የሚጠቀሙባቸው ቋሚ የሆኑ ሁኔታዎች ናቸው እና የኢትዮጵያ የደህንነት ሚኒስትር እነዚህን ነገሮች ያከናውኑ የቆዩ ነው። እንደው በዛውን ቀጥል ስ አቶ ጌታቸው ስለ ደህንነት መስሪያ ቤቶ ስለ ቀድሞ መስሪያ ቤቶ ሰራር ነው የሚገልጡልን እና አንድ ግን እንደው ማንሳት የሚያስፈልግ የሚመስለኝ ደህንነት ሲባል በአሉታዊ ነው ሰው የሚያውቀው፣ በፍርሃት በስጋት ጭምር ነው ሰቆቃ፣ አፍራሽ ስምን ያሉ ጆሮ መጥባት ምናምን የመሳሰለ ይሄንን የሚያፈርስ እርግጠኛ ነኝ። አላማው ድብደባ አይደለም ወይም ሰቆቃ አይደለም። ግን መልካም መልካም ነገር ገጽታውን ማንሳት ይቻላል። በዛው በጀመሩት አካሄድ ነው ስለ መስሪያ ቤቱ ይቻላል። እንግዲህ ምን ነው መሰለህ፣ ትልቁ ነገር አንድ ህብረተሰብ ለመረጃ የሚኖረው ግንዛቤ ከደረሰበት የእድገት ደረጃ አኳያ የሚመነጭ ይመስለኛል። እድሉን አግኝቼ ወደ ውጪ በማይበት ሰዓት ላይ እያንዳንዱ እዛ ሀገር ዜጋ መረጃ የመስጠትን መረጃን ሰምቶ ና አዳምጦ ደግሞ አስፈላጊውን ጥንቃቄ የመውሰድን በጣም በጣም ከፍ ባለ ሁለት በደህንነት ውስጥ የሚሰሩ ሰዎችንም የሚኖረው አክብሮት ለእነሱ የሚሰጠው ድጋፍ ሁሉ በአንድ በኩል አያለ፣ በእኛ በኩል ግን ስንመጣ ቅድም እንዳልከው ጆሮ ጠቢ፣ ወሬ አቀባይ፣ ሰላይ የሚሉት ነገሮች ብዙ የሚታየው ለሀገር፣ ለህዝብ፣ ለወገን እንደሚሰራ ሳይሆን በሀገርና በወገን ላይ እንደሚሰራ ተደርጎ ይሄ ማሰር የመደብደብ የመግደል የማሰቃየት ነገሩ ነው ጎልቶ ወጥቶ የሚታየው ና ያም ይመስለኝ ህብረተሰቡ ከደረሰበት የእድገት ደረጃ እና ካለው ግንዛቤ አኳያ የሚመነጭ ይመስለኛል። ያ የለም ብሎ መካድ ሳይሆን ይህ የደህንነት መስሪያ ቤት ከዚሁ ጋራ፣ በሌላ ገጽታው ላይ የሰራቸው ነገሮች አሉ ወይ ብሎ የሚለውን ነገር መመልከት ተገቢ ይሆናል። እሺ፣ ብዙ ጊዜ ደህንነት እንደ ፕሮፌሽን ሲታይ ደህንነትና ፓብሊክ ሲቲ አብረው አይሄዱም። አጥፊና ጠፊ ናቸው። ብዙ ጊዜ ስራህን አትገልጸውም፣ አታወጣውም፣ ፓብሊክሊ ይዘኸው አትቀርበም። ምክንያቱም ተልእኮሱ አለለ እንጂ ምሳሌዎችን መውሰድ ይቻላል። ለምሳሌ ደህንነቱ በነበረው የጥናት የምርምር የስራ ውጤት የኢትዮጵያ ችግር ከጊዜ ወደ ጊዜ እየባሰ የነበሩን ችግሮቹን የመፍታት እድሎች እየጠበቡ እየተገፋን ዳሩ መሀል የሆነ በሚመጣበት ሰዓት ላይ ይሄ ነገር ሊያዋጣ አይችልም። እስታተስኮ በዚህ መልኩ የሚያመጣልን ነገር የለም። ልንጨብጠው የምንችለው ነገር ስለሌለ ችግሮቻችንም በሰላማዊ መንገድ መፍታት መጨረስ በግድ አለብን። ኢትዮጵያ ውስጥ የሚታዩ የማንነት ጥያቄዎች፣ የፖለቲካ ጥያቄዎች ናቸው። ይህንን መፍታት ያለብን በሰላማዊ ድርድር በጠረጴዛ ዙሪያ ነው ብሎ ይህንን በሚገባ አስቀምጦ እንደዚህ አይነቱን መድረክ ለመፍጠር ከተለያዩ የኢትዮጵያ ተቃዋሚ ኃይሎች ጋር ግንኙነት አድርጓል። ይሄ ሁሉ የነበረው አላማ በብሔራዊ እርቅ ዙሪያ የኢትዮጵያን አንድነት በጠበቀ መልኩ ችግሮችን በጊዜው መፍታቱ አስፈላጊም ነው፣ አማራጭም የሌለ ሁኔታ ነው በሚል ደርሶ ይህንን ለማሳካት ይደክም ይጥር የነበረ ነው። ሁለት፣ የኢትዮጵያ ችግር፣ የውስጥ ችግር እየባሰ እየከፋ የመጣው በውጭ ያሉ የኢትዮጵያን አንድነት የኢትዮጵያን ሰላም የማይፈልጉ የውጭ ኃይሎች ስላሉ እንዲህ አይነቱን ነገር ለመቋቋም በእኛም በኩል አስፈላጊ ነው፣ እርምጃ መውሰድ ያሻል ተብሎ የክሮስ ቦርደር ኦፐሬሽኖችን በማካሄድ በምስራቅም ኢትዮጵያ በኩል በምዕራብም ኢትዮጵያ በኩል ተገቢውን ሁኔታ እያካሄደ ኢትዮጵያን ለመጠበቅ ብዙ ሙከራ አድርጓል። ዛሬ በምስራቅ ኢትዮጵያ በኩል የምናየው አንጻራዊ ሰላም ኖሮ ባይሆን ኖሮ በሶማሊያ በኩል ይደረግ የነበረው ግስጋሴ እስከ አዋሽ ድረስ ለመግባት የሚያግደው አንዳችም ነገር አልነበረም እና እንደነዚህ አይነቶች ስትራቴጂክ የሆነ ይዘት ያላቸው ክሮስ ቦርደር ኦፐሬሽኖች ሁሉ በስፋት ሲካሄዱ የነበረበት ሁኔታ ነው እና ይህን ይህን የመሰሉ ሌሎችም ተግባራትን ያከናውኑ የነበረ መስሪያ ቤት ነው። ግን ግን ነጥቦን ሳይረሷት ጌታቸው ከተቃዋሚዎች ጋራ ችግሮችን በሰላም ለመፍታት ጥረት ተደርጓል ያሉ መስሉኛልና በተለይ የደህንነት መስሪያ ቤት ከኢትዮጵያ ተቃዋሚ ወገኖች ጋራ ችግሩን ለመፍታት የተደረገ ነገር አለን ያሉኝ ትክክል ነው። በዘመነ ደርግ ነው የምናወራውና እርቅና ውይይት እንደዚህ ጎልቶ መኖሩን ምናልባት አድማጮቻችን ያስታውሱ እንደሆነ አላውቅም። ለሕዝብ ይፋ የማይደረጉ ግንኙነቶች እንደሚኖሩ መጠበቅ ይቻላል። ትክክል። ወደ ይፋው ከመደረሱ በፊት ብዙ በሚስጥር የተደረጉ ግንኙነቶች ነበሩ። አሁን ከሻቢያም ጋር ብትወስድ፣ ከጀባም ጋር ብትወስድ፣ ከወያኔም ጋር ብትወስድ እንደውም ፋርዘር ከኢህአፓም ጋር ብትወስድ ከእነዚህ ሁሉ ድርጊቶች ጋር ግንኙነት ተደርጓል። የመጨረሻው ፍላጎት የነበረው የእነዚህ ድርጊቶች የፖለቲካ ፕሮግራማቸው ምንድን ነው? እነዚህ ሰዎች የሚፈልጉት ምንድን ነው? እነዚህ ድርጊቶች የሚፈልጉት ምንድን ነው? ከየት እስከየት በምን መልኩ እነዚህ ሁሉ ወደ አንድ መድረክ ላይ መጥተው ፈጣ ገባ ተካሂዶ በኢትዮጵያ አንድነት ዙሪያ ችግሮችን መፍታት የሚቻልበት ሁኔታዎች አሉ የሚለው አሰስመንትንም ጭምር ይዞ ይሰራ የነበረ ነው። ይሄ እንዳልከው በብዛት በሚስጥር ሲጓዝ ሄዶ አትላንታ ላይ ካርተር ሴንተር በተደረገ ግንኙነት ከሻቢያ ጋራ በይፋ ግልጽ ሆኗል። ከቲሴሌፍም ጋራ እንደዚሁ ግንኙነት ተደርጎ ሮም ላይ ከአንድም ሁለት ተደርጎ እንደዚሁ ግልጽ ሆኗል እና ከብዙዎቹ ጋራ ጊዜ ቀደመና ሁኔታዎችን እንትን ሳይሉ ቀሩ እንጂ የተጀመረው ጉዞ ብዙ የተገፋበች ነበር። አቶ ጌታቸው ከዛሬ ሁኔታ ጋር የተያያዙ ነገሮችን እንደ ባለሙያ እንዲያዩ የምናነሳቸው ጥያቄዎች ጋር ከመድረሳችን በፊት የቀደመው ጋር አጠቃላይ የሚመስል ነገር ግን ያን ስርዓት የሚመለከት ጥያቄ ላስከተል። ተጠያቂ የሚያደርጉ ወደ ኋላ ሲመለከቱት የዜጎችን መብት ለመጫን የዋለባቸውን ሁኔታዎች መመልከት ይቻላል፣ በድፍረት ማየት ይቻላል። ዛሬ እውነት ነው፣ አንድ ስዕል አብሮ መመልከት ተገቢ ይሆናል። ያም ብዬ ስል እነዚህ ይደረጉ የነበሩ ነገሮችን ጀስቲፋይ ለማድረግ አይደለም። ብዙ ጊዜ ጠላቶችህ የሚሰሩት ህግን ተከትለው አይደለም፣ ደንብን ስርዓትን ተከትለው አይደለም ከስርዓት ከህግ ውጭ ነው የሚሰሩት። እንደዛ አይነቱን ነገር ለመቋቋም በምጥርበት ሰዓት ህጋዊ የሆኑ መድረኮችን፣ ህጋዊ የሆኑ አካሄዶችን ተከትለህ የምትሄድ ከሆነ ብዙም ውጤት ላይ አልደርስም እና አንዳንድ ጊዜ ከራስህም ጋር የምትታገልበት ከራስህም ጋር ስብዕና የሚጠይቅህ ኮንፍሊክት ውስጥ የምትገባበትም ሁኔታ አለ። ነገር ግን ብዙ ጊዜ የምታደርገው ክትትል የምታደርገው ሁኔታ በስውር የምትችለውን ያህል ትገፋለህ። ምሳሌ ላንሳ። ከዚህ ቀደም በእርግጠኛ ደረጃ የጠላት የመረጃ ሰዎች ሆነው ብዙ ስራ እንደሚሰሩ ተደርሶባቸው በጥርጣሬ ውስጥ የነበሩ ሰዎች ሊያመልጡ ሲሞክሩ ጠረፍ አካባቢ ላይ ተይዘው ወደ ፍርድ ቤት የቀረቡ ሰዎች ነበሩ። በፍርድ ቤት በኩል የነበረው ይሄ ሰው ኢትዮጵያዊ ነው ከሰሜን ደቡብ፣ ከምስራቅ ምዕራብ እንደ ልቡ ተንቀሳቅሶ መሄድ ይችላል ኢትዮጵያ ግዛት ውስጥ እና በዛ ክልል ሊጠፋ ነው ብለህ ልትይዘው አትችልም ተብሎ የተለቀቁ ሰዎች ነበሩ። ምልል ነው። ኤቪደንሱን አቅርበህ በፍርድ ቤት ደረጃ ላይ ለማሳየት የሚዘረግፈውና ብዙ ያስከውን ነገር ሊያደናቅፍ ስለሚችል ኔትወርኩን በሙሉ አሳልፈላ ለመስጠት ሰውየው መልቀቅ የምትገደድበት ሁኔታ ነው። በሌላ አስፔክቱ ግን እንደተባለው ብሔራዊ ደህንነትን ለመጠበቅ የህዝብን ሰላም ለማረጋገጥ ስትል የግለሰቦችን መብትና አንዳንድ ሁኔታ መንካት የለም ብሎ ለማለት አያስደፍርም። ዝርዝር የኦፕሬሽን አፈጣጠሙን ግን በዚህ ሙያ ዙሪያ ላይ የሚያውቁ ሰዎች ካልሆነ በስተቀረ ሁሉም የደህንነት አባል ይህንን ነገር ያውቃል ብሎ ማለት አይቻልም። አንዱ አብዩ የደህንነት ስራ የግርዶሽ አሰራር ላይ የተመሰረተ ነው። አንዱ የሚያውቀው የተወሰነ ነው፣ ሌላው የሚያውቀው ሌላውን ነው እና ስለዚህ ሙሉን ስዕል ያለው ምናልባት የበላይ የመጨረሻውን ውሳኔ የሚሰጡት ወገኖች ናቸው ነው የሚሉን። ትክክል። በኮምፓርትመንቴሽን ላይ ተመስረተ ስትሄድ የምታውቀው የሚሰጥህን የስራ ድርሻ ነው። ከዛ ውጪ ያለውን ሁኔታ ለማወቅ የምትጥር ከሆነ እንዲያውም በራስ ላይ ሌላ ችግር ነው የምታመጣው። እና እያንዳንዱ ሰው የስራ ደርሻ አለው፣ ያንን ይሰራለ። አተ ሀይር ሌብል ግን እነዚህን ነገሮች መፈጸም የሚችለው አካል የዲፕ ስቴት የሚባለው መዋቅር የሚመራው በናሽናል ሴኩሪቲ ካውንስ ነው፣ በብሔራዊ ደህንነት መስሪያ ቤቱ፣ በብሔራዊ ደህንነት ምክር ቤት። እንደው በዛው እኔም ገፋ ላረግ ነው፣ ተጨባጭ ነገር ማነሳለሁ። አሁን እርስ ስለ መስሪያ ቤቶ ታላቅነት፣ በእቅድ የመስራት ጉዳይ፣ የተሟላ አሰራርና አደረጃጀት እንዳለ ይናገራሉ። ግን ደግሞ በዛው በዘመነ ደርግ የነበሩ ከፍተኛ ባለስልጣን ደህንነት እንደው የተሟላ አሰራር የለውም የተቀናጀ አካሄድ የለውም መረጃ አሰባሰቡም ትክክል ያልሆነ ነው የሚል። እንዳልኩት በከፍተኛ ባለስልጣን እንደውም እርስን ለቃለ መጠይቅ ቀጠሮ በማረግበት ጊዜ አንስተነዋል። ኮሎኔል ፍሳ ደስታ በጻፉት መጽሐፍ ላይ ይሄንን ይናገራሉ፣ እንደው የተቀናጀና መልክ ያለው አሰራር እንደሌለ በደህንነቱ ደግሞ። እሳቸው እንግዲህ ሁለተኛ ሰው ናቸው የአገሪቱ ኮሎኔል ፍሳ ደስታ። እርስዎ ካነሱት በኋላ መጽሐፉን እኔም ለማየት ሞክር ያለሁና ይሄን እንዴት ያዩታል? የደህንነት የመረጃና የጸጥታ ጉዳዮችን በሚመለከተው ውይይታችን ከአቶ ጌታቸው ጋር የጀመርነው ወግ አልጨረስንም፣ እንመለሳለን።